ፈረንሳይ ውስጥ ካሌ በምትባለው የወደብ ከተማ ላይ ያለውን ጫካው የሚባለውን የስደተኞች ሰፈር የማፍረስ ተግባር ዛሬ ተጠናቋል። ሠራተኞቹ ጊዜያዊ መጠለያዎቹን ለማፍረስ ግዙፍ ማፍረሻዎችን ይዘው እንደነበረ ተገልጿል። የአሜሪካ ድምፅ ዘጋቢ ጄፍ ካስተር ያጠናቀረው ሪፖርት አለ። ትዝታ በላቸው ታቀርበዋለች። ካሌ ላይ የተገጠገጡትን የላስቲክና ጊዜያዊ የሆኑ ደቃቅ መጠለያዎች ለማፍረስ የፈረንሳይ ባለስልጣናት ዛሬ ያሰማሩት ግዙፍ የግንባታ ማከናወኛ ህንፃ መኪናዎችና መሳሪያዎችን ነው። ከነዚህ ነፍስ አልባ መጠለያ ታዛዎች አብዛኞቹን እንዲያውም ራሳቸው ፍልሰተኞቹ ትላንት አካባቢውን በኃይል እንዲለቁ ሲደረግ አቃጥለዋቸዋል። የካሌው የማፍረስ ዘመቻ ካቦ ፋሪውን ቡቾ ዛሬ ለጋዜጠኞች ሲናገሩ ከነዚህ ባለስልጣኑ አዳዲስ ፍልሰተኞችን ወደ ሌላ አካባቢዎች እያዛወሩ እንደሚያሰፍሩ አመልክተዋል። ሳ ስ ሳ ጊዜያዊው የምዝገባ ቢሮ ተዘግቷል ነው የሚሉት። በምዝገባ ቢሮው ደጅ ዛሬ ማለዳ ሰዎች ተኮልኩለው የታዩ ቢሆንም ጫካው የሚል መጠሪያ ከተሰጠው ከካሊ መጠለያ የመጡ ሰዎች እንደሆኑ ግን ገልጸዋል። የምዝገባ ቢሮው የተዘጋ በመሆኑም ካሊ ከእንግዲህ ወደ ፈረንሳይ፣ ወደ አውሮፓ መዝለቅ ለሚፈልጉ ፍልሰተኞች ማረፊያም መሸጋገሪያም አትሆንም ነው ያሉት ቡቾ ከካምፕ ዶላንድ የተነሱ ፍልሰተኞችን በጸጋ ማስተናገድ ና መልሶ የማስፈር ተልኳቸውም የተጠናቀቀ መሆኑን ይህም ለፍልሰተኞቹ በሁሉም ቋንቋ በቱርጅማን የተነገረ መሆኑ ያሳወቁት ብቾ እዚያ የቀሩት ሁሉ እንዲበተኑ አሳስበዋል። ከካሊመንደር አራት ሺህ የሚሆኑ ፍልሰተኞችን በተለያዩ የፈረንሳይ አካባቢዎች ወደ ተቋቋሙ ማዕከላት አጓጉዘው ማስፈራቸውን የፈረንሳይ ባለስልጣናት አስታውቀዋል። ጭርንቁሱ ካሊ መንደር ላይ ከተጠለሉ ፍልሰተኞች የሚበዙት ከአፍጋኒስታን፣ ከሱዳን፣ ከኤርትራ እና ከኢትዮጵያ ባህር እያቋረጡ ፈረንሳይ የገቡ ናቸው። እንደ ካሊ የተበላሸና ዝቅተኛ ሕይወት የሚኖርበት ሌላ ስፍራ በድፍን አውሮፓ እንደሌለ ተዘግቧል።